ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ጌታ እንዳለ ዘለቀ የልብ ህመም ምርምር ሳይንቲስት ናቸው። ሦስተኛ ዲግሪያቸውን ያጠናቀቁት ካድላይድ ዩኒቨርስቲ ነው። አሁንም በምርምር መስክ ተሰማርተው ይገኛሉ። በቅርቡም አውስትራሊያን አክሎ ከመላው ዓለም ከተውጣጡ ተመራማሪዎች ጋር ተወዳዳሪ ሆነው በስኳር ህመም አስባብ የሚከሰትን የልብ ድካም አስመልክተው ያቀረቡት የምርምር መጣጠፋቸው ግኝት ከአሜሪካ የልብ ማኅበር ኤ ኤች ኤ የፖል ዳድሊ ዋይት ኢንተርናሽናል አዋርድ ተሸላሚ ለመሆን በቅተዋል። ይህንኑ የምርምር ግኝታቸውን ውጤትና የክብር ሽልማት አስመልክተን ጌታ እንዳለን ጋብዘናል። መነሻ መጠይቃችን የስኳር ህመምንና የልብ ድካምን ተያያዥነት በማስመልከት የጥናቶች ትኩረት ለማድረግ የተነሳሱት እንደምን ነው? የጥናታዊ ምርምር ግኝቶችስ ያመላከቱት ምንድን ነው? በሚል ነው ምላሻቸው እንዴ ነው። አመሰግናለሁ ካሳሁን፣ ስለሰጠኝ ድል ወደ ሲቢኤስ አማርኛ ስለጋበዝከኝ አመሰግናለሁ። እንግዲህ የእኔ የፒኤችዲ ፕሮጀክት ፎከስ የሚያደርገው በስኳር በሽታ ምክንያት የሚመጣን የልብ ድካም ወይም ዲያቤቲክ ሄርት ፌለር የምንለው ላይ ነው እና በመሰረታዊነት ሳጠና የነበረው ላለፉት ሶስት አመት ተኩል እንዴት ከፍተኛ የሆነ የደም ስኳር መጠን የልብ ቧንቧዎችን እና ልብ ራሱን እንዴት ይጎዳል የሚል ጥናት ነበረ በአይጦች ላይ ስሰራ የነበረው። በቅርቡ ደግሞ የፒኤችዲ ፕሮጀክት የመጨረሻ ስራ የነበረው እንዴት አድርገን ይህንን በሽታ ማከም እንችላለን በሚል አንድ መድኃኒት በአይጦች ላይ በመሞከር እጅግ ተስፋ የሚሰጥ እና ጥሩ ውጤት አግኝተናል። ያን ስራዬም ነው ወደ አሜሪካ ሜሪላንድ ሄጄ በአሜሪካን ሀርቶ ሴሽን ሚቲንግ ላይ እያቀረብኩትኝ ከምርምሮ አኳያ በተለይ የስኳር ህመምና ከዛም ተከትሎ የልብ ድካምን ሊያስከትል የሚችልባቸው ዋነኛ ምክንያት ምንድን ነው? ተያዥነታቸው እንደምን ነው? የስኳር ህመም ለልብ ድካም የሚደረገው ግለሰቦችን መጀመሪያ የልብና የልብ ቧንቧ በሽታዎች ወይም ካዶቫስኳ ዲዚስ የምንላቸው በዓለም ደረጃ አንደኛ ገዳይ ነው። በዓመት ወደ ሀያ ሚሊዮን ሰዎች በዚህ በሽታ ምክንያት ይሞታሉ። ይሄ በቀን ወደ ሀምሳ አምስት ሺህ ሰው ማለት ነው። የአውስትራሊያን ዳታ ስንመለከት ወደ አራት ሚሊዮን በሽተኞች አሉ። በቀን ወደ መቶ ሀያ ሰዎች ይሞታሉ። ይሄ ማለት በየአስራ ሁለት ደቂቃ አንድ ሰው በዚህ በሽታ ይሞታል ማለት ነው። ካርዲዮቫስኩላር ዲዚዝ የምንላቸው እጅግ በጣም ብዙ ናቸው። የእኔ ሪሰርች ፎከስ የሚያደርገው ሄርት ፌለር የምንለው ላይ ነው ወይም በአማርኛ የልብ ድካም ብዬ ፈትቸዋለሁ። እኔ ልብ ድካምን ለመረዳት መጀመሪያ ጤናማ የሆነው የልብ ስራ ማወቅ እጅግ አስፈላጊ ነው። እንግዲህ ልብ እጅግ አስፈላጊ ከሆኑ የሰውነታችን አካል ውስጥ አንዱ ሲሆን ዋናው ስራው ደምን ወደ ሰውነታችን ክፍሎች ሁሉ በማሰራጨት ወይም ፓምፕ በማድረግ ሰውነታችን ኦክስጅንና ምግብ ወይም ኒትሪንት እንዲያገኙ ማድረግ ነው። እንግዲህ እነዚህ በደም ስር ተጉዘው ወደ እያንዳንዱ የሰውነታችን ክፍል ወይ ሴሎች ይደርሳሉ ማለት ነው። እንግዲህ ልብ ድካም ስንል እንዲህ ያለ የልብ ስራ በስርዓት መስራት ሲያቆም ማለት ነው፣ በተለያዩ የልብ ክፍሎችን በሚያጠቁ ወይም በሚጎዱ በሽታዎች ማለት ነው። እንግዲህ ልብ ድካም በራሱ አንድ በሽታ ሳይሆን ሲንድረም ነው። ማለትም የብዙ ሳይነስ ሲምፕተም ኮሌክሽን ነው። ይህም በተለያዩ የልብ ክፍሎችን በተለይ ደግሞ ማውካዴ የምንለው የልብ ጡንቻ በሚጎዱ በሽታዎች የሚመጣ ነው። ይሄ ደግሞ ልብ እንደፈለገ በደንብ ፓምፕ እንዳያደርግ የሚያግዘውን ጡንቻ ይጎዳል ማለት ነው። ይሄ ማለት ልብ እንደፈለገ ሪላክስ እና ኮንትራክት እያደረገ እየጨመቀ ደምን ወደ መላው ሰውነታችን እንዳይረጭ ያደርገዋል። እንግዲህ ወደ ምልክቶቹ ስንመጣ የመጀመሪያውና ዋነኛው የትንፋሽ ማጠር ነው። የልብ ማፈን የምንለው ነው። ስኳር ህመም ጋር ተያይዞ የልብ ድካም ሲከሰት የመከሰቱ ዋነኛ ምልክቶች ምንድን ናቸው? ዋናዎቹ ምልክቶች የትንፋሽ ማጠር ወይ ደግሞ ሾርትነስ ኦፍ ብሪዝ የምንለው ነው። የልብ ማፈን ነው። ይህ ማለት ተራ የሆኑ ቀለል ያሉ እንቅስቃሴዎችን ስናደርግ የማፈን ስሜት ስፔሻሊ ይህ ስሜት የሚኖረው ኤግዘርሽን ላይ ነው የሆነ እንቅስቃሴ ስናደርግ የሚሰማ ነው። ግን የልብ ድካም በሽታ በተፈጥሮ ፕሮግሬስ የሚያደርግ ነው እና ፕሮግሬስ እያደረገ በሄደ ቁጥር ደግሞ ኢቭን ቁጭ ብለንም ባለንበት አርፈንም ባለንበት የትንፋሽ ማጥር ወይ የልብ ማፈን ሊኖረን ይችላል። በተለይ ይሄ ማታ ላይ ከእንቅልፍ ሁሉ ሊያነቃ ይችላል ማለት ነው። ለዛ ነው ብዙ ጊዜ የልብ ድካም በሽተኞች ብዙ ትራስ ተደግፎ የሚተኙት። እዚህ ጋር አንድ ነገር መጥቀስ የሚፈልገው ለረጅም ጊዜ የቆዩ የስኳር በሽታ ወይ ደግሞ ስኳር መጠኑ በደንብ ኮንትሮል ካልተደረገ በአብዛኛው የልብ ቧንቧ በሽታ ወይም ኢስኬሚክ ሃርት ዲዚዝ ይኖራቸዋል። ይህ ከፍተኛ የሆነ ስብ ወይ ኮሌስትሮል የልብን ቧንቧ በመዝጋት ደም ወደ ልብ እንዳይፈስ በማድረግ የሚከሰት ሲሆን ብዙ ጊዜ ቼስት ፔን ወይ ደግሞ አንጃይና እንለዋለን ወይ ደግሞ የልብ ህመም ወይም ውጋት የሚያመጣ ነው። ነገር ግን በስኳር በሽተኞች ላይ ይህ ቼስት ፔን አይኖራቸውም ብዙ ጊዜ ምክንያቱ ደግሞ የከፍተኛ የሆነ ሱኳር መጠን ነርባቸውን ዳሜ ስለሚያደረግ ያን አንጃይና ወይ ቼስት ፔን ፊል ያደረጉ የስኳር በሽተኞች በእንግሊዝኛው ዲፌክቲቭ አንጃይናል ዋኒንግ ሲንድረም እንላለን። ስለዚህ ብዙ ጊዜ ከቼስት ፔን ይልቅ የሚሰማቸው የትንፋሽ ማጠር ነው። ስለዚህ ይህ የትንፋሽ ማጠር በልብ ድካም ምክንያት ነው የመጣ ወይስ በልብ ቱቦዎች መዘጋት ምክንያት ነው የመጣው የሚለውን ለማወቅ ኮሪ ማሰራት እጅግ አስፈላጊ ነው። ሌላው በጣም ኮመን የሆነው ሲምፕተም አንዩዣሊ በጣም ድካም ስሜት መሰማት በጣም ኤክሴሲቭ ታይርድነስ እንለዋለን። በሽታው የከፋ ደግሞ እየከፋ ሲሄድ እግርና ጭሚት ላይ ፈሳሽ ወይም መቋጠር ወይ ኤዴማ ይኖራል። እጃቸውም ላይ እጃቸውም ላይ ሊሆን ይችላል፣ በጣም ፕሮግሬስ እያደረገ ሲመጣ እንዲሁም ፐርሲስተንት የሆነ ሳል ወይ ካፍ ሊኖራቸው ይችላል። እነዚህ ዋና ዋናዎቹ ናቸው፣ ግን እጅግ ብዙ ምልክቶች ሊኖሩ ይችላል። ግን አንድ ሰው ትንፋሽ አጠረ ማለት ደግሞ ሁልጊዜ የልብ ድካም ነው ማለት አይቻልም። ምክንያቱም ብዙ በሽታዎች አሉ ለትንፋሽ ማጠር የሚያጋልጡ። በስኳር በሽታ ወይም በስኳር ሕመምና የልብ ድካም መካከል ያለው ተያያዥነት ምንድን ነው? አንድ የስኳር ህመምተኛ ለልብ ድካም ተጋላጭ እንደሚሆነው ምን ሲገጥመው ነው ወይም በምን ምክንያቶች ነው ማለት ይቻላል? አመሰግናለሁ ካሳሁን። እንግዲህ የልብ ድካም ቅድም እንዳልኩት በራሱ አንድ በሽታ ሳይሆን ከብዙ አይነት የልብ በሽታ የሚመጣ ነው እና ለዛ ደግሞ የሚያጋልጡ ምክንያቶች እጅግ ብዙ ናቸው። እኔ ግን አሁን አትኩሮ የመናገር የምፈልገው የስኳር በሽተኞች ላይ ነው። አንደኛውና ዋናው የልብ ቧንቧ በሽታ ይህም ከፍተኛ የሆነ የስብ ወይም ፋጥን ኮሌስትሮል የልብ ቧንቧን ሲያጠበው ነው። ይህ ኮኖሪያርተሪ ዲዚዝ ወይ ደግሞ ስኬሚካርተሪ ዲዚዝ የምንለው ነው። ይህ ወደ ልብ የሚሄደውን የደም መጠን በመቀነስ ወይም ሙሉ ሙሉ በመዝጋት ሀርታክ የሚያመጣ ነው። ከዚያም ለልብ ድካም ሊያጋልጥ ይችላል ማለት ነው። ሌለኛው ምክንያት ከፍተኛ የደም ግፊት ወይ ደግሞ ሃይፐርቴንሽን የምንለው ነው። ስፔሻሊ የደም ግፊት መጠኑ በመድኃኒት ኮንትሮል ካልሆነ ይህም እጅግ አጋላጭ ነው ለልብ ድካም። ሌላው ቫልቮ ሄርት ዲዚዝ የምንለው ነው። ይሄ የልብ ቫልቭ ችግር ነው። ብዙ ጊዜ በስተትክክል ያልታከመ የጉሮሮ ኢንፌክሽን ወደ ሪውማቲክ ፊቨር፣ ከዛም ደግሞ ወደ ቫልቮ ሄርት ዲዚዝ ሊያምራ ይችላል እሱ ደግሞ በመጨረሻ ወደ ልብ ድካም እንዳጋለጥ ይችላል። ሌላኛው ካርዲዮ ማዮፓቲ የምንለው ነው። ይህ የልብ ጡንቻ በሽታ ነው እና የተለያዩ አይነት የልብ ጡንቻ በሽታዎች አሉ። ይህ በሽታ የልብ ጡንቻ ደካማ ዊክ እና ስቲፍ እንዲሆን በማድረግ ልብ እንደፈለገ ሪላክስ እና ኮንትራክት እያደረገ ደም እንዳይጨምቅ የሚያደርገው ነው። ከነዚህ የልብ ጡንቻ በሽታዎች አንዱ ዲያቤቲክ ካርዲዮ ማዮፓቲ የምንለው ነው። የኔፔች ፕሮጀክት እንግዲህ እዚህ ላይ ነው የሚያተኩረው። እንግዲህ የሽኳር በሽተኞች ከሁለት እስከ አምስት እጥፍ በልብ ድካም የመጠቃት ሬስ ካላቸው ስኳር በሽታ ከሌላቸው ሰዎች ጋር ሲወዳደሩ። ይህ የሆነበት ምክንያት በአብዛኛው የስኳር በሽተኞች የደም ግፊት ወይ ደግሞ ሃይፐርቴንሽን እና የልብ ቧንቧ በሽታ ወይ ደግሞ ኮሮሪያቸ ጊዜ ስላላቸው ነው። ነገር ግን በአስራ ዘጠኝ ሰባዎቹ መጀመሪያ አካባቢ የስኳር በሽተኞች ከነዚህ አሁን ካልኳቸው ክላሲካል ሪስክ ፋክተር ከምላቸው ሳይኖራቸው በልብ ድካም ተይዞ ተገኝተዋል። ከዛ በኋላ ስኳር በሽታ በራሱ የልብ ድካም እንደሚያመጣ ተረጋገጠ ማለት ነው። ነገር ግን በምን ምክንያትና እንዴት የስኳር በሽታ ወደ ልብ ድካም እንደሚያመራ ወይ ደግሞ ፓቶጂነሱ እስካሁን ብዙ አልጠናም፣ ብዙም አይታወቅም። እንግዲህ የኔ ፒኤችዲ ፕሮጀክት ባለፉት ሶስት ዓመት ተኩል ሳጥና የነበረው ይህን በሽታ በአይጦች ላይ ነበረ፣ ምርምሬን ሳደርግ የነበረው እንግዲህ የእኔ ፕሮጀክት ስፔሲፊክ ኦብጀክቲቭ የነበረው ከፍተኛ የሆነ የደም ውስጥ ስኳር መጠን በልብ ላይ እንዲሁም በልብ ቧንቧ እና ሌሎች የደም ስር ላይ ምን አይነት ችግር ያመጣል የምል እንግዲህ በጥናቴ ያገኘሁት አጠራርጌ ለመናገር፣ ከፍተኛ የሆነ የስኳር መጠን በደም ውስጥ ሲኖር የደም ቧንቧዎችን ወይ ደግሞ ቫስኩሌቸር ውስጠኛው ክፍል ቱኒካ ኢንቲማ የሚባለው ክፍል ውስጥ በኢንዶቴሊያል ሴል የሚመረቱ ኢንዶቴሊያል ግላውካሊክስ የሚባሉ እንደ ጸጉር ዘላ የመሰሉ ከስኳር እና ከፕሮቲን የተዋቀሩ ፕሮቴክቲቭ ሌየሮችን በከፍተኛ ደረጃ ከደም ቧንቧ ላይ እንዲነሱ ወይ ደግሞ ዳሜጅ እንዲሆኑ ያደርጋል። ይህ ፕሮቴክቲቭ ሌየር ወይ ደግሞ ንዶቴለግላውካሊክስ የምንለው ዳሜጅ ሲሆን ብዙ ነገሮች ብዙ ችግሮች ይከተላሉ። ከነዛ ውስጥ አንደኛው በደም ውስጥ ያሉ ኢንፍላማቶሪ ሴል እና ጎጂ የሆኑ ሞሌኩሎች ወደ ልብ ጡንቻ ወይ ደግሞ ወደ ማውካዴ በመግባት ጉዳት ያመጣሉ። ይህ ወደ ካርዲያክ ፋይብሮሲስ እና ስካር ያመራል። ከዛም ልብ እንደፈለገ ሪላክስ እና ኮንትራክት አድርጎ ደም እንዳያረጭ ያደርገዋል ማለት ነው። በእኔ ጥናት ይህ ወደ ልብ ድካም እንደሚያመራ አሳይቻል። ሌላኛው የደም ፍሰት ሁኔታን ያዛባል። ደም በስርዓት በደም ስር ውስጥ ካልፈሰሰ ችግር ያመጣል። ይሄ ላሚናል ፍሎ የሚለው ነው። ይህ እንዳይኖር በማድረግ ከፍተኛ የሆነ ችግር እንደሚያመጣ፣ የተለያዩ ጎጂ የሆኑ ሞለኪውሎች በከፍተኛ ደረጃ እንደጨመሩ በጥናት ያሳይቻል። ይህ ብቻ አይደለም። ይሄ ዶቴል ያልግላው ካሌክስ የምንለው ፕሮቴክት ዳሜጅ በመሆኑ ምክንያት ደም ስር እንደፈለገ ቫዞ ዳይሌት እያደረገ እየሰፋና እየጠበበ ስራውን እንዳይሰራና ደም እንደፈለገ እንዳይፈስ ችግር እንደሚያመጣ አግኝቻለሁ። ሌላው በጥናት ያገኘሁት ነገር በከፍተኛ የደም ስኳር ምክንያት የልብ ሴሎች ኢነርጂ ወይም ኤቲፒ በከፍተኛ ደረጃ የሚቀንስ ፕሮቲን አግኝቻለሁ። ይህ ብቻ ሳይሆን ፕሮቲኑ በራሱ ልብን የሚጎዱ ኢንፍላማቶሪ ሳይቶኪንስ የምንላቸው እንዲሁም ደግሞ ኢንፍላማቶሪ ሴሎች አክቲቬት እንዲሆኑ የሚያደርግ ነው። እንግዲህ በመጨረሻው የፒኤችዲን ጥናቴ ወደ አሜሪካ ሜሪላንድ ሄጄ ያቀረብኩት ይሄን ጥናቴ ነበር በአሜሪካን አርሶሴሽን ላይ። ይሄን ፕሮቲን ብሎክ በማድረግ ወይ ደግሞ ያ ስራውን እንዳይሰራ በማድረግ ስሪ ኤቪ የሚባል መድኃኒት ስራውን እንዳይሰራ በማድረግ አንደኛ ቅድም ያልኩት የኢንዶቴለ ግላውካሊስ ዳሜጅን በግማሽ መጠን መቀነስ ተችሏል። በተጨማሪም የልብን እንደፈለገ ሪላክስ የማድረግ ስራ ወይ ደግሞ ዲያስቶሊክ ፋንክሽኑን ኢምፕሩቭ ማድረግ ችለናል። ይሄ ደግሞ የልብ መለጠጥ ችሎታን በመጨመር የካርዲያክ ፋንክሽን ኢምፕሩቭ ማድረግ ችለናል ማለት ነው። አሁን እንዳሉት በተለይ በዚህ በመሀል እንደዚህ ኢንተርቪውን በማድረግ ወይም ጣልቃ በመግባት የተለዩትን ነገሮች ብሎክ ከማድረግ አኳያ የመሻሻል ሁኔታዎችን ለመፍጠርና ለመከላከል አስችሏል። በሂደቱ በጥናቱ ሂደቱ ውስጥ መሰረት ከዚህ ከጥናቱ አኳያ በአውስትራሊያም ሆነ በሌላው በተቀረው ባደገው ዓለም ውስጥ አሉ የህክምና አማራጮች ምንድን ናቸው? ይህንን ለመከላከል ወይም ከቶውንም እንዳይከሰት ለማድረግ አመሰግናለሁ። እንግዲህ በመጀመሪያ ይሄ ዲያቤቲክ ሀርት ፌላር የምንለው አሁን በከፍተኛ ደረጃ እየጨመረ ያለ በሽታ ነው። ስኳር በሽታን በራሱ ብንመለከት በአሁኑ ጊዜ የዓለማችን ከግማሽ ቢሊዮን በላይ ህዝብ ስኳር በሽታ የተያዘ ነው። እንደዚሁም ደግሞ የኦቤሲቲ የምንለው ከፍተኛ የሆነ ክብደት ወይ ሰዎች እስፔሻሊ ደግሞ የሴንትራል ኦቤሲቲ የምንለው ከፍተኛ የሆነ ቦርጭ መጠን ለዚህ በሽታ እንደሚያጋልጥ ኦልሬዲ እየተረጋገጠ ነው። ስለዚህ አሁን አብዛኛው ሰው ፎከስ እየተደረገ ያለው ፕሪቬንት ለማድረግ እነዚህን ሪስኮች ለመቀነስ ሰው ብዙ የላይፍ ስታይል ሜጀሮችን መውሰድ፣ ወይት ኮንትሮል ማድረግ፣ ኤክሰርሳይዝ ማድረግ እንዲሁም ደግሞ ጤነኛ የሆኑ አመጋገቦችን መመገብ እጅግ አስፈላጊ ነው። ግን ሕክምናውን ጀነራሊ ስንመለከት የልብ ድካም በስኳር ምክንያትም ወይ ደግሞ ያለ ስኳር የሚመጡ የልብ ድካም ሕክምናው የተለያየ አይደለም አሁን ላይ በስኳር ምክንያትም ይምጣ ወይ ደግሞ በሌላ ምክንያትም ይምጣ አሁን ላይ ያሉት የልብ ድካም የሄርት ፌለር ሜዲኬሽኖች ደሴም ናቸው። ሁለቱም ለህክምናው ኢኳሊ ነው ሪስፖንድ የሚያደርጉት ስፔሻ ክሮኒክ ሄርት ፌለር የምንለው ላይ ማለት ነው። አሁን ችግር ያለው አኪዩት ሄርት ፌለር ላይ ነው። ይሄ ማለት አጣዳፊ የሆነው የልብ ድካም ሲኖር፣ ሆስፒታል ላይ የሚሰጡ ብዙ ህክምናዎች ከፍተኛ የሆኑ እነዚህ አኪዩት ሊፐርዘንት የሚያደርጉ ሄርት ፌለር ፔሽንቶች ደግሞ ሃይፐርግላሴሚያ አላቸው ማለት ነው። እንግዲህ የእኔ ጥናት እዚህ አኪዩት ሀርት ፌለር ላይ እጅግ ጠቃሚ ሆኗል ተብሎ ይጠበቃል። ግን ጀነራሊ ስፒኪንግ ምንድን ነው ትሪትመንት ኦብጀክቲቫችን ሲባል ሀርት ፌለር ላይ አንደኛ የኳሊቲ ኦፍ ላይፋቸውን ኢምፕሩቭ ማድረግ ነው። ምክንያቱም እነዚህ ሰዎች እንደፈለጉ ከአንድ ቦታ ወደ ቦታ መንቀሳቀስ አይችሉም። ስለዚህ እነዚህን ምክንያቶች እንዴት አድርገን ይህ እነዚህን አሁን ቅድም ያልኳቸውን ድካም ወይ ደግሞ ይሄ ሾርትነስ ኦፍ ብሬዝ የምንለው የትንፋሽ ማጠር እነዚህን እንዴት አድርገን ማሻሻል እንችላለን የሚለው ላይ ነው ኦብጀክቲቫችን። ሌላው ደግሞ ይሄ ልብ ድካም ባይኔቸር ፕሮግሬስ የሚያደርግ ነው። ስለዚህ አንደኛው የበሽታውን ፕሮግሬስ ማድረግ ማቆም ወይ ሀልት ማድረግ ሌላ ኦብጀክቲቫችን ነው። ሌላው ደግሞ ያው እንደዚህ በማድረግ ደግሞ የሰርቫይቫል መጨመር ነው፣ ላይፍ ኤክስፔክታንሲያቸውን መጨመር ነው። ሌሎች ደግሞ ወደ ሆስፒታል ገብቶ አድሜት እንዳያረጉ ደግሞ እሱንም መከላከል ላይ ነው የሚሰራው ማለት ነው። እንግዲህ የሕክምናውን ስንመለከት የልብ ድካም እንደ ልብ ድካሙ አይነት ይለያያል። እንግዲህ ልብ ድካም በተለያየ መንገድ ክላሲፋይ መደረግ ይቻላል። አንደኛ የልብን ደም የመጭመቅ መጠን ወይ ደግሞ ኢጀክሽን ፍራክሽን ላይ ተመስርተን የልብ በሽታ ለሁለት መክፈል እንችላለን። አንደኛው ሄርትፌለር ዊዝ ሬዲስ ኢጀክሽን ፍራክሽን እንለዋለን ወይ ደግሞ ሄፍሬፍ እንለዋለን። አንደኛው ደግሞ ሄርትፌለር ዊዝ ፕሪዘርቭ ኢጀክሽን ፍራክሽን ይላል። አንደኛው ላይ የልብ የመጭመቅ አቅም ኖርማል ነው ስፔሻሊ ሄፍ ፔፍ ላይ። ነገር ግን ሄፍ ሬፍ ላይ ልብ እንደፈለገ አይረጭም። ያ ሁለቱም ላይ ችግር አለ፣ ግን ሞር የልብ የመጭመቅ አቅሙ ሪላቲቭሊ ኖርማል ጤነኛ ነው ማለት ይቻላል ሄፍ ፔፍ ላይ እና ህክምናዎቹ ራሱ እንደ አይነቱ ይለያያል። ለሄፍ ሬፍ እና ለሄፍ ፔፍ የምንሰጠው የተለያየ። እንዲሁም ደግሞ የልብ ድካም በራሱ ደረጃዎች አሉ፣ ከስቴጅ ኤ እስከ ስቴጅ ዲ። ሰው ህክምናው እንደ ሁኔታው ይለያያል ማለት ነው። ስለዚህ ህክምናው ኢንዲቪጁዋላይዝድ ነው ማለት ነው። በኢንዲቪጁዋል ደረጃ ነው የምናየው እና አብዛኞቹ የልብ ድካም መድኃኒቶች ጥቅማቸው ወይ ደግሞ በነፍሻል የሆኑት ለሄፍሬፍ ነው፣ ስፔሻሊ ሄርት ፌለር ዊዝ ሬዲስ ጀክሽን ፍራክሽን የምለሆነው። ነገር ግን ለሄፍፔፍ ብዙ መድኃኒቶች ጠቃሚ አይደሉም። እንደዛ አሁን በቅርብ ሀያ ሁለት ኤስጂኤልቲ ቱ ኢንሂቢተር የሚባሉ መድኃኒቶች ለመጀመሪያ ጊዜ ለሄፍፔፍ ጠቃሚ እንደሆኑ ይህ ማለት ሞርታሊቲን በመቀነስ እንዲሁም ደግሞ የሞት መጠንን መቀነስ እንዲሁም ወደ ሆስፒታል ገብቶ አድሚት የመደረግ እድልን ቀንሷል፣ እነዚህ መድኃኒቶች ማለት ነው። እዛ መድኃኒቶቹ ላይ ገብቼ ብዙ ዲስኬት ማድረግ አልፈልግም፣ ስቱ ቪሪ ቴክኒካል። ግን የህይወት ዘይቤ ላይ አንዳንድ ምክር ሀሳቦችን መስጠት ፈልጋሉ። ይህንን ተከትሎ በተለይ በግለሰብ ዚህ የስኳር ህመምተኛ የሆኑ ግለሰቦች ያኗኗር ዘይቤያቸውን በምን መልክ መቀየር ይገባቸዋል? ማሻሻል ወይም መለወጥ ይገባቸዋል የሚል ምክረ ሀሳብ ነው ያለው በእርሶ ዘንድ? ይሄ አሁን ላይፍ ስታይል ሞዲፊኬሽን በጣም አስፈላጊ ነው። ብዙ ነገሮችን እዚህ ጋር መጥቀስ እንችላለን። መጀመሪያው እንግዲህ በጨው ውስጥ ያለ የሶዴ መጠን ነው። እሱን የቴብል ሶልት ምንለው ላይ እሱ በጣም እጅግ አስፈላጊ ነው። እሱ መቀነስ በቀን እንግዲህ የሚመከረው ከሁለት ከሶስት ግራም በታች ማለት አንድ ቴስፖን በላይ አለመጠቀም። ይህ ብዙ ውሃ እንዳይከማችና የትንፋሽ ማጠር እንዳይኖር ይቀንሳል። ሌላው ሶልትድ የሆኑ ወይ ደግሞ ጨው ያለባቸውን ስናኮችን አለመጠቀም ይመከራል። ሌላው አመጋገባችን ነው። ጤነኛ የሆኑ አመጋገቦች ስፔሻሊ እነዚህ ፍራፍሬዎችን፣ ቬጅቴብል ግሬን እና ፕሮቲኖችን መመገብ እጅግ አስፈላጊ ነው። ሌላው ፍሉድ ሪስትሪክሽን አንዳንድ የምንጠቀማቸውን በሁሉ መጠን እንግዲህ በሐኪማቸው ወይ በፋርማሲስት የሚሰጠንን ምክር በመስማት የፍሉድ መጠንን ኮንትሮል ማድረግ። ሌላው ዌይት ነው፣ የኪሎን ሞኒተሪንግ። ዌይት ሞኒተሪንግ ይስ በጣም አስፈላጊ ነገር ነው። ምክንያቱም ሄፍ ፔፍ ስንመለከት ቅድም ያልኩት ፕሪዘርቭድ ኢጀክሽን ፍራክሽን ላይ ሰዎች ከፍተኛ የሆነ የኪሎ መጠን አላቸው፣ በጣም ኦቤስ ናቸው። እና እዛ ላይ ሰዎች ኢቨን ይሄ በሽታውን ሲቪሪቲውንም የሲምፒታሙን ሲቪሪቲ እንዲሁም ደግሞ የዲዚዝ ፕሮግሬሽንንም ዌት በመቀነስ ኮንትሮል ማድረግ ይችላል። ስለዚህ ዌት መቀነስ ላይ መስራት በጣም አስፈላጊ ነው። ሌላው ደግሞ ሞኒተር የሆነ ኤክሰርሳይዝ ይሄ ሱፐርቫይዝድ መሆን አለበት። የአካል እንቅስቃሴ እጅግ አስፈላጊ ነው። ሌላው ቫክሲኔሽን ነው። አንዳንድ ኢንፌክሽኖች የልብ ድካምን ያባብሳሉ። ስለዚህ ከሐኪሞቻቸው ጋር ወይ ከፋርማስቶቻቸው ጋር በመመካከር አስፈላጊ የሆኑ የሄርት ፌለር ቫክሲኖች አሉ። እነሱን መውሰድ እጅግ አስፈላጊ ነው። ሌላው እና ዋነኛው መድኃኒታቸውን አድሄር ማድረግ የሜዲኬሽን አዴራንስ የምንለው እጅግ በጣም አስፈላጊ ነው። የተሰጣቸው መድኃኒት በተነገራቸው መንገድ በተሰጣቸው ሰዓት መውሰድ በጣም አስፈላጊ ነው ማለት ነው። ይሄ በጣም አስፈላጊ የሆነ ፓርት አሁን የዚህ የአኗኗር ዘይቤን ለውጥ በማሻሻያ በማድረግ አንስተዋል። በተለይ እንደሚያውቁት ከእኛ ማህበረሰብ፣ ከኢትዮጵያ ማህበረሰብ ባህላዊ የኑሮ ዘይቤዎች አኳያ ቶሎ ሐኪም ቤት ሄዶ በየወቅቱ ያለመመርመር ሁኔታዎች መድኃኒትን ቢሰጡ ትንሻል ሲል መድኃኒቶችን የማቆም ከዛም ውጭ የማያገብ ባህላችን በጣም ለየት ያለ ነው። ግማሾቹ በርካታ ስቦች የበዙባቸው ናቸው። ቅድም እንዳሉት ጨው መጠን እንደዚሁ ከፍ ያለ ነው በምግቦቻችን ውስጥ። አሁን የአውስትሬሊያ የሕዝብ ቆጠራ ላይ የሚያሳየው አንዱ በኢትዮጵያውያን ዘንድ በርካታ ሰዎች ተጠቂ ሆነው ያሉት አንዱም በስኳር ህመም ነው። እና ይሄ ብርቱ የሆነ የጤና ማሳሰቢያ ነው። እና ከዚህ አኳያ በተለይ ለእኛ በተመጠነ መልኩ ለኢትዮጵያ ማህበረሰብ በተመጠነ መልኩ ለሌላው ህብረተሰብ ምን ምን ሊደረግ ይገባል? ከሳሁን ይሄ በጣም አስፈላጊ የሆነ ነገር ነው። እንደ ማህበረሰብ ባህሪ ለውጦች ሊያስፈልጉ ይችላሉ። እንግዲህ ከጤናችን የሚበልጥ ነገር የለም። አንዳንዴ እንግዲህ የምንመገባቸው ምግቦች ራሳቸው ቶክሲክ ሊሆኑ ይችላሉ ለሰውነታችን ከባህላችንም አንጻር እንግዲህ ብዙዎቹ የምንመገባቸው ምግቦች እርግጠኛ አይደለሁም፣ እዚያ ላይ ብዙ እውቀት የለኝም። በእርግጥ የምንጠቀማቸው ኒውትሪሽን ላይ ግን ጀነራሊ ስፒኪንግ፣ እኔ ያው መናገር የምፈልገው ነገር ምንድን ነው ከፍተኛ የሆነ የኦቤሲቲ ማለትም ከፍተኛ የሆነ የሰውነት ክብደት መጠን መጨመር በዓለም ደረጃ እንዲሁም በኢትዮጵያ ኮሚኒቲ ውስጥም በከፍተኛ ደረጃ እየጨመረ እንደሆነ መረጃዎች ያሳያሉ። ይሄ ማለት ኪሎችን መጨመረ ቁጥር ስፔሻ ደግሞ የሴንትራል ኦቤሲቲ የምንለው ፋት በኮሌስትሮል በከፍተኛ ደረጃ ሲከማች ይሄ በአብዶሚናል ኦቤሲቲ የምንለው እሱ በጣም ከፍተኛውን ሪስክ አለው ለስኳር በሽታ ብቻ ሳይሆን ከልብ በሽታ ከስኳር በሽታ ጋር ተገናኝቶ ላይመጡ ለልብ በሽታዎች ያጋልጡናል። ስለዚህ ኢንካሬጅ የምናደረገው ኤክሰርሳይዝ ማድረግ ዌት ሉስ ለማድረግ ኤክሰርሳይዝ ማድረግ እጅግ በጣም አስፈላጊ ነው። ሬጉላር የሆነ ኤክሰርሳይዝ ማድረግ እጅግ በጣም አስፈላጊ ነው። ሌላው ቅድም እንደነገርኩ እንመገባቸው ምግቦች በጣም አስፈላጊ ናቸው። ቅድም እንዳልኩ ፍራፍሬዎች፣ ቬጅቴብልስ ሊን ፕሮቲን የምላቸው እና ጤነኛው ደግሞ ፋቶች አሉ እነሱን መመገብ በጣም አስፈላጊ ነው። እንግዲህ አሁን እነዚህ ሜዲኬሽኖች ደግሞ ኦሬዲ ሰው ደግሞ ከተያዘና ሜዲኬሽን ከተጻፈለት እነዛ ሜዲኬሽኖች ተሻለኝ በተፈጥሯቸው እነዚህ በሽታው መርግጥ ሚድን አይደለም። ቅድም እንደነገርኩ ሄርት ፌለር አንዴ ሰው ከተያዘ ፕሮግሬስ እንዳያደርግ ነው የምናቆመው። ከአንድ ደረጃ ወደ ሌላ ደረጃ እንዳሄድ ፕሮግሬሽኑ ማቆም ነው። ቅድም እንደነገርኩ በኦብጀክቲቫችን ውስጥ ማለት ነው። ስለዚህ ሜዲኬሽኖቹ በስርዓት ካልተወሰዱ በሽታው ሞር ፕሮግሬስ እያደረገ ወደ አደገኛ ወደ ደረጃ ይደርሳል ማለት ነው። ሌላው የስኳር መጠናችን በየጊዜው ቼክ ማድረግ አስፈላጊ ሲሆን የስኳር መድኃኒታችንን መድኃኒት መጠን ወይ ደግሞ ዶዙን ማስጨመር እጅግ አስፈላጊ ናቸው። ሌላው ደግሞ አንዳንዴ ሰዎች እስፔሻሊ በባህል ውስጥም ከፍተኛ የሆነ አልኮል የሚጠቀሙ ሰዎች አሉ። አልኮል በራሱ በጣም ጎጂ ነው። አንድ ሰው የሚያጨስም ከሆነ ላይክ ያንን የሚያጨስበትን ሴስ ማቆም የሚችልበትን መንገድ ከሐኪሞቹ ጋር መማከል እጅግ አስፈላጊ ነው። ምክንያቱም እነዚህ ሲጋራ ማጨስ እንዲሁም ደግሞ ከፍተኛ የሆነ አልኮል ኢንቴክ ጉዳት ያመጣል። ስለዚህ ማህበረሰባችን መክረው እነዚህ ነገሮችን ብናደርግ ከስኳር እና ከስኳር በሽታ ጋር ተያይዘው ለሚመጡ በሽታዎች አንደኛው መከላከል እንችላለን። አንዴ ከተፈጠሩ በኋላ ደግሞ እንዴት አድርገን የስኳር መጠን ኮንትሮል በማድረግ ወደ ተለያዩ የልብ በሽታዎች እንዳያጋልጠን እራሳችንን መጠበቅ ቀደም ሲል ስለ መድኃኒቶች አንስተዋል፣ በውይይታችን መሀል ላይ በአሁኑ ወቅት እስካሁን ካሉት የህክምና አማራጮች ሌላ ለምሳሌ እንደ እርሶ ጥናት እንደሚያመለክተው ለየት ያሉ የህክምና አማራጮች በአሁኑ ወቅት በሙከራ ላይ ያሉ አሉ ወይም ወደፊት በቅርብ ይህንን አይነት ህመም ለመግታት ወይም ለቁጥጥር ስር ለማድረግ ወይም ከናካቴውም እንዳይከሰት ለማድረግ የሚያስችሉ ምን ተስፋ ሰጪ ነገሮች አሉ? በአሁኑ ወቅት በሳይንሱ ማህበረሰብ ዘንድ ካርዲዮ ሜታቦሊክ ዲዚዝ የምንላቸው ማለትም ከስኳርና ተያያዥ በሽታዎች ጋር ተገናኝተው ይመጡ የልብና የልብ ቧንቧ በሽታዎች ላይ ከፍተኛ የሆነ ጥናት እየተደረገ ነው። አንደኛ በሽታውን ለመረዳት ፓቶጂነስ የምለው እንዴት ነው የሚመጣው የሚለውን ካወቀን እነዛን ምክንያቶች ታርጌት በማድረግ መድኃኒቶችን ዲዛይን ማድረግ ይቻላል አሁን ላይ ብዙ አይነት ጥናቶች እየተደረጉ ነው ስፔሲፊካሊ አሁን ወደ ጥናት ስትመጣ አሁን የኛ ቀጣይ ኦብጀክቲቫችን ኦልሬዲ ለሂውማን ስቴዲ አፕላይ አድርገናል ኬሚካል ትራያው ለመስራት ጥናቶቹ አሁን አይጦች ላይ የሰራ ነው ነገር ምን ያህል ደግሞ ሰው ላይ ፋይንዲንጎቹን ትራንስሌት ማድረግ ያስፈልጋል። ስለዚህ ደግሞ ብዙ ምርምሮች አሁን እየተደረጉ ነው በላባችን ውስጥ እንዲሁም ደግሞ በዓለም ደረጃ ብዙ ጥናቶች እየተሰሩ ነው የሚገኙት። እንግዲህ እነሱ ሞር ቴክኒካል ይሆናሉ ዲቴሉን ለመናገር ይሄ ግን በሽታው ግን ሙሉ በሙሉ ፕሪቨንት ማድረግ ላይ መስራት ይቻላል። ኖርማሊ ፕሪቨንት ማድረግ ሀፐን ሳድርግ በፊት ለምሳሌ ሪስክ ፋክተሮቹን ካወቀን ለምሳሌ አሁን የሱኳር በሽታን ብንመለከት ታይፕ ቱ ዲያቤቲስ የምንለው ለምሳሌ ዘጠና ፐርሰንቱን አካውንት የሚያደርገው ታይፕ ቱ ዲያቤቲስ የምንለው ይሄ በብዛት ደግሞ የሚያዙ ሰዎች ስንመለከት አብዛኞቹ ኦቤስ ናቸው። ከፍተኛ የሆነ ዌይት ኪሎ ነው ያላቸው። ስለዚህ ያንን ከፍተኛ የሆነ የሰውነት ክብደት መቀነስ በራሱ ለልብ በሽታ እየመጋለጥ ደለን በከፍተኛ ደረጃ። ሌላው እንግዲህ ሪስኩ አቮይድ ማናደርግባቸው ምክንያት መንገዶች ሌላ ለምሳሌ አሁን ጄኔቲክ ፋክተሮች ይኖራሉ። በዘረመል በኩል ከቤተሰቦቻችን የምንቀበለው እሱን ምንም ማድረጋችንም ግን አትሊስት ሞዲፋያብል ሪስክ ፋክተሮች አሉ። ሪስኮቹን መቀነስ ምጭ ቅድም ያልኳቸውን ለምሳሌ ማጨስ፣ ሰው ሲጋራ ማጨስ ማቆም መቻል፣ ከፍተኛውን አልኮል የሚጠጡ ሰዎች አልኮል እንዲቀንሱ ወይም እንዲያቁሙ መምከር፣ እነዚህ እጅግ በጣም አስፈላጊ የሆኑ ሜዠሮች ናቸው ማለት ነው በሽታው እንዳይመጣ ፕሮጀክቶ ለዚህ አሜሪካን ሄርት አሶሴሽን በኩል ሽልማት እንዲያገኙ አስችሎታል። የሽልማቱ ሂደት ምን ይመስል ነበር? በተለይ ከተለያዩ ዓለም በሙሉ የቀረቡ ጥናታዊ ጽሑፎች ናቸው። ከዛ ውስጥ አንዱ የእርስዎ ዘርፍ እንደዚሁ ምርጥ ተብሎ የምርምር ግኝቶ ለዚህ አብቅቶታል። ከሽልማቱ ጋር አብረ ተያይዘው የሚያስገኙ የሚያስገኝ ያሉት የእውቅና ደረጃዎች ምን አይነት ትሩፋቶችን ይዘው ነው የመጡት? ከዛስ ባሻገር ይሄ ሽልማት በተለይ ገና ጀማሪ ሳይንቲስት ሆነ በዚህ በወጣትነት እድሜው ላይ ይህንን ማግኘቶስ በወደፊቱ የስራው ላይ የሚያሳድራቸው በጎ ተጽዕኖዎች ምን ይሆናሉ? አመሰግናለሁ የአሜሪካን ሀርት አሶሴሽን የአሜሪካን ልብ ማህበር በየአመቱ የሚያዘጋጀው ሪሰርች ኮንፈረንስ አለ የዚህ አመት በሜሪላንድ ነበረ የተደረገው ቦልቲሞር እዛ እንግዲህ ከሀያ አገራት የተውጣጡ ከአንድ ሺህ በላይ የሚሆኑ ሳይንቲስቶች ተሰብስበው ነበረ ስፔሲፊካሊ ካርዲዮቫስኩላር ሳይንስ ላይ የሚሰሩ ሞር ደግሞ ቤዚክ ሳይንስ ላይ የሚሰሩ ናቸው ይሄ እኔ የተሸለምኩት ሽልማት ፖል ዶሊ ዋይት ኢንተርናሽናል ስኮላር አዋርድ ይባላል። ይሄ አዋርድ ከፕሮፌሰር ፖል ዋይት ለእሱ መታሰቢያ የተደረገ ነው። ይሄ ሰው የፋዘር ኦፍ አሜሪካን ካርዲዮሎጂ በመባለው የሚታወቀው የሃርቫርድ ዩኒቨርሲቲ ፕሮፌሰር የነበረ ነው። ለእሱ መታሰቢያነት ነው የሚሰጠው። ይሄ እንግዲህ ከአውስትራሊያ ሰሜት ከተደረጉ የተለያዩ የጥናት አርቲክሎች ውስጥ የእኔ ጥናት አንደኛ በመሆን በኮሚቴ ተመርጦ ነው ማለት ነው የተሰጠኝ። በአሜሪካን ሀርት አሶሲሽን ውስጥ ከፍተኛ የሆነ ሪኮግኒሽን ነው። ብዙ ጥቅሞች ያመጣል። አንደኛ የምሰራው የጥናት ምርምር እውቅና መስጠት ነው። ሁለተኛ ደግሞ ከፍተኛ የሆነ ቪዚቢሊቲን ይሰጣል። ታዋቂነትን ስለሚሰጥ እንግዲህ ከዚህ ጋር ተቀናግተው ለብዙ የስራ እድሎች እንዲሁም ደግሞ ለግራንት ጥሩ እድል የሚያመጣ ነው ማለት ነው። ያው ክብር ነው ማለት ነው። ይሄ ነው አዋርድ ማግኘት እና ደግሞ አንድ ከኢትዮጵያ ለመጣ ብዙ ጥሩ የትምህርት ኢንፍራስትራክቸር ከሌለበት ሀገር መጥቶ እዚህ በአደግ ሀገር ውስጥ እንዲህ ያለ ጥናት ሰርቶ ደግሞ እዚህ ቦታ መድረስ በእኔ ብቻም ሳይሆን ከኋላ ለሚመጡ ወጣቶች ጥሩ ማብራታቻ ይሆናል ብዬ አስባለሁ። ነው እንዳለ ዘለቀ ስለ ቃለ ምልልሱ እናመሰግናለን በድጋሚ ለዚህ ታላቅ ክብር ላለው ሽልማት በመብቃቱ ማህበረሰቡም ሆነ በኤስቢኤስ አማርኛ ዝግጅት ክፍል ስም እንኳን ደስ አለውት እጅግ አመሰግናለሁ ካሳሁን ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ኢዩ ስላሽ አማሪክ ይጎብኙ